የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 28 2012 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች እንደምን አምሽታችኋል የማስተናግዳችሁ ሶሎሞን አባተ ነኝ ኮሮና ቫይረስ ኮቪድ-19 የኢትዮጵያ ዝግጅትና ምላሽ ለጥያቄዎ መልስ ይሄ ችግር ሰማንያ ሀገር ከደረሰ ማህበረሰባችንም እንዲያውቅ የምንፈልገው ነገ ከነገወዲያ ኢትዮጵያ ውስጥ ላይገባ የሚችልበት ምክንያት እንደሌለ መገንዘብ ይኖርብናል። ስለዚህ ትልቁ ነገር ምንድን ነው? ምን አይነት ጥንቃቄ እንወስዳለን? ቅድም ዶክተር አሸናፊ ሲገልጹት እንደነበረው መወሰድ የሚገባቸውን ጥንቃቄዎች መወሰድ አለበት። በእኛም አባባል ያው ማወቅ መጠንቀቅ ነው ነው። ይህን ለማለት አስራ ዘጠኝ መቶ አስራ ስምንቱን ህዳር በሽታን ማሰብ ያስል በጣም በጊዜ ውስጥ በአጭር ጊዜ ውስጥ አለምን አንድ አይነት ናቸው ማለት አይደለም። አለም በሙሉ እንትን ብሎ ወደ ሀምሳ ሚሊዮን ላይ ደርሷል፣ እና ይሄ አፍሪካ ሊሰራጭ አይችልም የሚባለው ነገር ልክ አይደለም። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ከአዲስ አበባ እንዲሁም ከሜሪላንድ ዩናይትድ ስቴትስ ጋፕ ኤ የተሰኘ በድህነትና በኤችአይቪ ኤድስ ላይ የሚሠራ ግብረሰና የድርጅት መሥራችና ሥራ አስኪያጅ ዶክተር አሸናፊ ዋቅቶላን የሰማችሁት በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ነኝ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ የድሬዳዋ ነዋሪዎች አንድነት የተባለ ክልላዊ ፓርቲ ዛሬ በድሬዳዋ ተመሠረተ ፓርቲው አማርኛ ኦሮምኛና የሶማልኛ ቋንቋዎች የድሬዳዋ አስተዳደር የትምህርትና የሥራ ቋንቋ እንዲሆኑ አድርጋለሁ ብሏል ቀድሞ ሳትናው በሚባል አደረጃጀት ሲንቀሳቀሱ የነበሩ ወጣቶች የተሳተፉበት አዲስ ፓርቲ የምርጫ ቦርድ ታዛቢ በተገኘበት በዛሬው ዕለት መስራች ጉባኤውን ያካሂደዋል አዲስ ቸኮል ተከታትሎታል ዛሬ ድሬዳዋ በተለምዶ ተስፋዊ ሜዳ በሚባለው ቦታ በተካሄደ ጉባኤ የድሬዳዋ ነዋሪዎች አንድነት ፓርቲ ተመስርቷል። ፓርቲው የስራ አስፈጻሚ አባላቱና ሊቀመንበሩንም መርጧል። ፓርቲው መስራች ጉባኤው ሊያካሄድ የነበረው በክሊዮፓትራ ሆቴል ቢሆንም ከአስተዳደሩ አመራሮች ስብሰባ ፈቃድ የለውም ተብሎ ለሆቴሉ እንደተነገረውና ፓርቲውም ተስፋዊ ሜዳ በተባለ የእግር ኳስ መጫወቻ ሜዳ ዛፍ ጥላ ስር ምስረታውን ለማካሄድ መገደዱን አዲስ የተመረጠው የፓርቲው ሊቀመንበር ወጣት ሲሲያየለ ለጋዜጠኞች አስታውቋል። በፓርቲው ፕሮግራምና ሕገ ደንቦች ላይ ውይይት የተካሄደ ሲሆን የሶሻል ዲሞክራሲን ፍልስፍና እንደሚከተል አስታውቋል። አስራ አንድ አባላት ያሉት የፓርቲ ስራ አስፈጻሚ አባላት የተመረጡ ሲሆን ወጣት ሲሳይ አየልም በሊቀመንበርነት በሙሉ ድምፅ ተመርቷል። ፓርቲው ትኩረት ሰጥቶ ስለሚሰራባቸው ጉዳዮች ወጣት ሲሳይ ለጋዜጠኞች ይህም ብሏል። ቀጣይ ማድረግ የምንፈልገው ምንድን ነው? ሕዝባችን ብዙ ጥያቄ እንዳለበት እናውቃለን። ከተማችን ላይ ብዙ የሚነሱ ጥያቄዎች፣ ብዙ ችግሮች እንዳሉ አሁንም ጉባኤ ላይ ሲነሱ የነበሩ ችግሮች አሉ። ህዝቡ አሁንም ፈርቶ አንገት ደፍቶ ነው ያለው። ስለዚህ ይህን ህዝብ አሁን የተመሰረተው ፓርቲ በእርግጠኝነት የከተማውን ጥያቄ የከተማውን ጥቅም ያስከብራል፣ የከተማውን ጥያቄ ይመልሳል። አሁንም ለህዝባችን ቃል የምንገባው ነገር ከተማችን ላይ ብዙ ጥያቄዎች አሉ። ወጣቱ ጥያቄ አለ። የስራ አጥ ቁጥር እጅግ በጣም ስር ሰዷል፣ በጣም የሚያስፈራ ነው። ብሔርተኝነቱ ስር ሰዷል። ስለዚህ እነዚህ ነገሮች በተቻለን መጠን በተቻለን መጠን መስራት ካለብን በላይ ሰርተን ለህዝባችን ትክክለኛውና የሚጠቅመው ዘላለማዊ የሆነ ጥያቄ እንመልሳለን የሚል ጠንካራ እምነት አለን። ደግሞ እናደረገዋለን ብለን ናስባለ። ከዚህ በተጨማሪ በድሬዷ ከነባሩ አማርኛ ባሻገር ኦሮምኛ ና ሶማሊኛም የትምህርትና የስራ ቋንቋ እንዲሆን እንደሚሰሩ አቶ እሳይ ገልጿል። የፓርቲውን የመሰረት ሂደት በታዛቢነት ሲከታተሉ የነበሩት የምርጫ ቦርድ ተወካይ አቶ ታከለ ጸጋ ሂደቱ ችግር አልነበረበትም ብለዋል ባለፉት ሁለት ዓመታት በተለምዶ አርባ አርባ ሀያ የተባለውን የድሬዳዋ አመራሮች የስልጣን ድልድል ኮታና አድሏዊ ናቸው ያሏቸውን አሰራሮች በመቃወም የሚታወቀውና በአንዳንዶች ሰላም በማደፍረስ የሚከሰሰው ሳተነው የድሬዳዋ ልጆች ህብረት የተባለው አደረጃጀት ከአዲሱ ፓርቲ ምስረታ ጀርባ ያለ ሲሆን በቀጣይ ፓርቲው ሌሎች የህብረተሰብ ክፍሎችንም ለማቀፍ ጥረት እንደሚያደርግ ሊቀመንበሩ አቶ ሲሳይ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቅርቡ ከዩናይትድ ስቴትስ ጋር የተደረሰው የሰላም ስምምነት እስላማዊ መንግስት የመመስረት ሃይማኖታዊ ኃላፊነት ይጣለበት ያለውን የታሊባን መንፈሳዊ መሪ ከአፍጋኒስታን ህጋዊ መሪነት አይለውጠውም፣ ሲል ቡድኑ ተናገረ። አወዛጋቢው መግለጫ ከሳምንት በፊት ኳታር ላይ በዩናይት ስቴትስና በታሊባን መካከል የተደረሰውንና አጠያቂነቱ እየጨመረ የመጣውን ስምምነት ዘለቄታ አደጋ ላይ ጥሎታል ተብሏል። የመግለጫው ወሬ የተሰማው የዩናይት ስቴትስ መገናኛ ብዙኃን የአፍጋኒስታኑ ጽንፈኛ ቡድን ሁለቱ ወገኖች ከሳምንት በፊት የደረሱትን የሰላም ስምምነት ቃል ለማክበርና በስምምነቱ መሰረት ለመንቀሳቀስ ፍላጎት እንደሌለው የዩናይት ስቴትስ መንግስት መረጃ አለው ሲሉ በዘገቡ ማግስት ነው። ታሊባን በዛሬ ዕለት ባወጣው በዚህ መግለጫው ተሸሽጎ የሚገኘውን ሃይማኖታዊ መሪውን ሙላ ሃይላቱላ አኩንዳዛን ህጋዊ አሚር ባለበት አፍጋኒስታን ሌላ ገዢ አይኖራትም ሲል ተናግሯል። በዓለም ዙሪያ የተዛመተው የኮሮና ቫይረስ ወረርሽኝ መነሻ ምንጭ የሆነችው ቻይና ከትላንት አንስቶ ለወረርሽኙ አዲስ የተጋለጡት ሰዎች ቁጥር ዘጠና ዘጠኝ ሲሆን በህመሙ ሳቢያ ህይወታቸው ያለፉ ሰዎች ቁጥር ደግሞ ሀያ አምስት መሆኑን ይፋ አድርጋለች። በቻይናዋ የውሃን ከተማ ባለፈው የታህሳስ ወር የተቀሰቀሰው ይህ ወረርሽኝ በአገር ውስጥ ከዚህ ቀደም ያሳየው የጥድፊያ መዛመት እየቀነሰ መምጣቱም ተዘግቧል። የዓለም ጤና ድርጅት እንዳመለከተው እየተገባደደ ባለው በያዝነው ሳምንት ከቻይና ውጪ በተለያዩ አገሮች የተዘገበው የወረርሽኙ መዛመት በቻይና ከታየው አስራ ሰባት እጅ እጥፍ መሆኑን ገልጠዋል። የወረርሽኙ መዛመት የተባበሩት መንግስታት በዓለም ዙሪያ በተለያዩ አካባቢዎች በሰላም አስከባሪነት የተሰማሩ ሰራዊታቸውን በሌሎች አካባቢዎች ከተሰማሩ ተልእኮዎች ጋር ስፍራ የማለዋወጡን የስራ ሂደት ለሶስት ወራት እንዲያዘገዩ ዘጠኝ ሀገሮችን ለመጠየቅ ተገደዋል በመንግስታት የሰላም በመንግስታቱ የሰላም ማስከበር ተልእኮ ላይ የሚገኙና ዝውውራቸውን እንዲያዘገዩ በጠየቁ አገሮች ዝርዝር ውስጥ ካምቦዲያ፣ ቻይና፣ ፈረንሳይ፣ ጀርመን፣ ህንድ፣ ጣሊያን፣ ኔፓል፣ ደቡብ ኮሪያና ታይላንድ ይገኙበታል። በሌላ የኮሮና ቫይረስ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቫይረሱ ወረርሽኝ ለመዋጋት የዩናይት ስቴትስ ምክር ቤት የመደበው የስምንት ነጥብ ሶስት ቢሊዮን ዶላር የአስቸኳይ ጊዜ ወጪ እንዲለቀቅ የሚያደርግ ትዕዛዝ በትናንትና ዕለት ፈርመዋል። የአስቸኳይ ጊዜ ወጪ ማዘዣው በዩናይት ስቴትስ ውስጥ ለቫይረሱ የተጋለጡ መሆናቸው የተረጋገጡ ሰዎች ቁጥር ከ245 በላይ መድረሱና 17 ሰዎችም ህይወት ማለፉ ይፋ ከተደረገ በኋላ ነው። በአለም ዙሪያ ቅዳሜ በዛሬው ቀን በበሽታው የተያዙት ሰዎች ቁጥር አንድ መቶ አንድ ሺ ሲደርስ የሟቾች ቁጥር ከሶስት ሺ አራት መቶ በላይ ደርሷል። በዓለም የጤና ድርጅት ዋና ዲሬክተር ቴዎድሮስ አድሃኖም ሁሉም አገሮች ከሁሉም በፊት ቅድሚያ ሰጥተው ህመሙ የሚጠይቀውን ስራ እንዲሰሩ ሲሉ አሳስበዋል። ፕሬዚዳንት ትራምፕ የኮሮና ቫይረስ ወረርሽኝን እየተዋጉና የምረጡኝ ዘመቻቸውን ጠበቅ አድርገው በያዙበት በአሁኑ ወቅት አዲስ ፕሬዚዳንታዊ ጽሕፈት ቤት ኃላፊ ሾሟል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 28 2012 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ሀገራዊ ብሔረተኛነትና ዘውጋዊ ብሔረተኛነት በኢትዮጵያ ኢትዮጵያ መስቀለኛ መንገድ ላይ ለኢትዮጵያ የፖለቲ በዚህ በተዛባ የታሪክ ትርክትና ይህን የተዛባ የአሰብ ትርክት መሠረት አድርጎ የተገነባው የፖለቲካ አውድ አሁን በሥራ ላይ ያበባ ላይ ተመርቋል። ጸሐፊው አቶ አማሃ ዳኘው ናቸው የሰማችኋቸው። ዘገባለን አሁን ወደ ምሽቱ። ኮሮና ቫይረስ መከላከያ ክትባት የለውም። ለኮቪድ-19ም ሕክምና ሊውል የሚችል መድኃኒት የለም። መከላከል ግን ቀላል እንደሆነ የጤና ባለሙያዎች ይናገራሉ። ስለ ቫይረሱ ስለ በሽታው ለመከላከልና ለመቆጣጠር ስለሚደረገውና እየተደረገም ስላለው የኢትዮጵያ ዝግጅትና ምላሽ ለጥያቄዎ መልስ የኢትዮጵያ የብሔረሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ከአዲስ አበባ ከሜሪላንድ ጋፕ ኤ የሚባል በድህነትና በኤችአይቪ ኤድስ ላይ የሚሠራ ግብረሰናይ ድርጅት መሥራችና ሥራ አስኪያጅ ዶክተር አሸናፊ ዋቅቶላ ለጥያቄዎቻችሁ መልስ ይሰጣሉ። አዘጋጅና አቅራቢዋ ትዝታ በላቸው ነች። የዝግጅቱን የመጀመሪያ ክፍል ትናንት ምሽት አስደምጠናችኋል። ተከታዩ ክፍል ሰፋ ያለው ቀጥሎ ይቀርባል። ወደ ትዝታ ቀጥታ ኢትዮጵያን ወደሚመለከት እንሄዳለን። ዶክተር ኤባይ መልሱልናል። አማን በረከት በኢሜይል የላኩልን በጣም ቫይረሱ አለባቸው ከተባለ አገሮች ሰዎች ወደ ኢትዮጵያ ይገባሉና እንዴት አርጋችሁ ነው እነኝን ሁሉ ሰዎች የምትለዩት? ተጨማሪ በጀትስ ለመጠየቅ እቅድ አላችሁ ሆይ? ይሄንን በሽታ ለመከላከል ሰማኒያ አገሮቹ የዓለም አገሮች ይሄ ቫይረሱ እንዳለ ተናግረዋል። ከነዚህ ሁሉ የሚመጡትን እንዴት አድርጋችሁ የምትከላከሉት ይላሉ። ጉዳዩ ከጉዞ ጋራም የተያያዘ ነው። በድምጽም ደግሞ የመጣልን አለ። ስለ ኢትዮጵያ አየር መንገድ ላሰማሁት ዮች ጥያቄ ስለ ኮሮና ለሚመጡት ዶክተሮች ነው። ኢትዮጵያ ውስጥ ያሉ ዶክተሮች ያለውን ስርዓት ማስጨነቅ አለባቸው። ምክንያት እነሱ ናቸው መጀመሪያ የሚጋፈጡት። መጀመሪያ ኮሮና ሰውየውን ከያዘ ጀምሮ አስራ አራት ቀን ነው የሚፈጀው በሙቀት መለኪያ ምናምን በምናምን የሚለካ ብቻ አይደለም። ዛሬ ተይዞ ዛሬውን አያታይም እና ቶ ተወልደ ለቻይና እንደዚህ ነው። በቅፉ ቀን ምናምን ማንም ይላል። በጣም የሚገርመው ግን በኢትዮጵያውያን ህይወት ጓደኛ ያፈሩበታል። ብዙዎች ደግሞ ለምንድነው አየር መንገዱ እንዲያልቁ ያ ለምንድነው ጠቅላይ ሚኒስትሩ ማይጠይቁት? ግዴለሽነት ለንግድ ብቻ ባለ ለገንዘብ ባላቸው ፍቅር ብቻ ትኮርና ቢገባ ኢትዮጵያ ውስጥ እስከ ሚሊዮን ህዝብ ነው የሚጨርሰው ምክንያቱም ኢትዮጵያ የተደራጀ የሕክምና እና መከላከያ የላት። በዚህ ስርዓት ያለ በሙሉ ማንም በኃላፊነት ያለው ሁሉ ይጠየቅበታል። እሺ ዶክተር ኤባ አመሰግናለሁ። በድጋሚ ትዝታ እንግዲህ የኔ ምላሽ በአንድ በጤና ሴክተር ውስጥ እንዳለ የፐብሊክ ሄልት ኢንስቲትዩትን እንደሚመራ ባለሙያ ነው። ስለዚህ አብዛኛው ምልከታዬ ወይም ሀሳቤ መሬት ላይ ያሉ ነጥቦችን ከሳይንስ አንጻር ዓለም እየሄደበት ካለ ሁኔታ አንጻር የምመልሳቸው ነው የሚሆኑት። እንግዲህ የመጀመሪያ ያነሳሽው የሌሎች ሀገራት ደስተዋል ለምሳሌ ኢትሊ፣ ሳውስ ኮሪያ፣ ጃፓን ቅድም የጠጠሻቸው አሁን ከቻይና ውጪ ትልልቅ ቁጥር እያስመዘገቡ ያሉ ሀገራት አሉ። እነሱም እንዴት ነው የሚቆጣጠሩት ነው። እንግዲህ የመጀመሪያው እንደው እነሱ ብቻ ላይ ከመሄድ ቁጥጥራችን መጀመሪያ ሲጀምርም እንዴት ነበረ ነው የመጀመሪያው። የእኛም ብቻም ሳይሆን የዓለም የመጀመሪያውም ስጋት የነበረው ቻይና ላይ ነው። ዘጠና ዘጠኝ በመቶ የሚሆነው ኬዞች ሲከሰት የነበረው የሞት ምጣኔው ቻይና ላይ ነበረ። ከቻይናም ደግሞ እንግዲህ አንድ ግዛት ላይ ማለት ነው። ስለዚህ አሁን በሙሉ ፓራዳይም ተለውጠዋል። ወደ አስራ ስምንት በመቶ የሚሆነው አሁን አለም ላይ ያለው ኬስ ከቻይና ውጭ ነው ያለው። እንግዲህ አስቡ በጥቂት ሳምንታት ነው ይሄ የተለውጠው። እንግዲህ ቻይና ወሰደቻቸው ትልልቅ ሜጀር፣ በተለይ አሁን ያለው የኢፒዲሞሎጂ ዳታ እንደሚያሳየው በከፍተኛ ሁኔታ አዲስ የሚያዙ በሽተኞችን ቀንሳለች። ካያችሁ በጣም ውስን የሆኑ ሰዎችን ነው አሁን በየቀኑ እየተጨመረ ያለውና ለዛም ነው ከዘጠና ስምንት ዘጠና ዘጠኝ ፐርሰንት ወደ አስራ እንግዲህ ወደ ሰማንያ ሁለት ፐርሰንት ብቻ ነው አሁን ቻይና ሼር የምታደርገው። ስለዚህ አንድ መንገደኛ ከቻይና ሲመጣ የተለያዩ የሙቀት ልየታዎችን እንዲያልፍ የምናደርግበት ሂደት ነበረ። ቢያንስ ሶስት የሙቀት ልየታዎችን እንዲያልፍ ይደረጋል። እሱም ብቻም አይደለም፣ ቫይረሱ ለሁለት ሳምንት ስለሚቆይ አንድ ግለሰብ ላይ የሙቀት ልየታውን ደግሞ በተለያየ መንገድ ሊያ ይችላል። የመጀመሪያው ራሱ የተለያየ ቴክኒካል በሆኑ መንገዶች ይችላል። ነገር ግን ትልቁ ነገር ካለፈ በኋላ ከቻይና የመጡ መንገደኞች ላይ የሁለት ሳምንት ክትትል ይደረጋል። ስለዚህ እንግዲህ አንደኛው ጠበቅ አድርገን ከቻይና የመጡ መንገደኞች ላይ ስንሰራ የነበረው እሱ ነው። በኋላ ላይ የሁዋን ቀነሰ እንጂ ማንኛውም ደግሞ ከውሀን የመጣ ደግሞ መንገደኛም ኳራንቲን የምናደርግበትን ነገር አስቀምጠን ነበረ። አሁን እንግዲህ ሁኔታው ተለውጦ የዓለም አጠቃላይ ስጋት ሲሆንና በአውሮፓ በሚድል ኢስት አፍሪካ፣ እንግዲህ ያላደረሰው አህጉር የለም በሚመጣበት ወቅት የታርጌት ወይም ደግሞ ትኩረት አቅጣጫችንም ደግሞ አብሮ መለወጥ አለበት። እንግዲህ ሰማንያ ሀገር ሊደረስ አይችልም። ምክንያቱም አንዳንድ ሀገር በጣም ውስን የሆነ አንድ ሁለት ሶስት ኬዝ ያላቸዋሉ ስለዚህ እነሱ ብዙም ችግር የለውም። ከኤፒዲሞሎጂ ከህብረተሰብ ሳይንስ አንጻር መጀመሪያም ትልቅ ትኩረት ሊሰጠው የሚገባው በማህበረሰብ ውስጥ ኢንፌክሽን ወይም ደግሞ የመተላለፍ ሂደትን የፈጠረ ደረጃ ላይ ለደረሱ ሀገራት ትኩረት ትልቅ ትኩረት መሰጠት ይኖርበታል። ቅድም የተጠቀሱት እንግዲህ እነዛ ናቸው። ሳውስ ኮሪያን ብናይ አሁን ላይ በደብቸ ሪፖርት አምስት ሺ ሰባት መቶ በላይ ይዛለው ጣሊያን ከሶስት ሺህ በላይ ነች። እንደተገለጸው ኢራንም ወደዛ አካባቢ ነው። ጃፓንም ጭምር። ስለዚህ የትኩረት አቅጣጫችንን ከቻይና ብቻም ሳይሆን ከነዚህ ሀገራት የሚመጡ መንገደኞች በሙቀት ልየታ ውስጥ ያልፋሉ። በሙቀት ልየታ ብቻ ማለት ሳይሆን ደግሞ ፎርም ሞልተው ስለሚሄዱ ለአስራ አራት ቀን ክትትል ይደረግባቸዋል ሙቀታቸው ሰዎች ባይኖረው ማለት ነው። ስለዚህ ክትትሉ ለቻይና የነበረው አሁን ለነዚህም ሀገራት እናደርጋለን ማለት ነው። ሌላው መታወቅ ያለበት በቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ሶስት የሙቀት ልየት አለ። በተለይ ኮሪደር ላይ ያለው በማሽን ነው፣ ራሱ ቴርሞስካኒንግ ማሽን አለ። ሁሉንም ሀገር የመጣ መንገደኛ ነው የሚያየው። ስለዚህ እነዚህን ሀገራት ብቻ ሳይሆን ከአሜሪካም ይምጣ ከአውስትራሊያም፣ ማንኛውም መንገደኛ በዛ ኮሪደር ሲያልፍ በዛ ቴርሞ ስካኒንግ ማሽን ያለ። ነገር ግን ቅድም ለተጠቀሱት ሀገራት ግን ልዩ ትኩረት ተሰጥቶ ፎሎ አፑም የተደረገበት ሁኔታ ነው ያለው። አሁን ደግሞ እነሱም ብቻም አይደለም። ለምሳሌ ሚድሊስት ላይ ከሄድን ዱባይ የንግድ መናኸሪያ ነች፣ ሀብ ነች። ምንም እንኳን አስጊ ባይሆንም በሀገር ደረጃ ካየነው ከተለያየ ቦታ መጥቶ ከዛ ሊነሳ የሚችል ደግሞ መንገደኛ ሊኖር ይችላል። ዱባይ ብቻ ሳይሆን ፍራንክፈርትም እንደዛው ነው፣ ዩሮፕ ላይ ትልቅ ሀብ ነው። ስለዚህ እንደዚህ የአየር ትራፊክ ሁኔታው ብዙ አቅጣጫ የሚመጣ ቦታዎች ላይ መርጠን ደግሞ እነሱንም አሁን በቅርብ ክትትል ውስጥ እያስገባን ያለ ነው። እንግዲህ አብዛኛው ቦሌ እየተሰራ ያለ ሂደት ይህ ነው የሚመስለው። ከበጀት አንጻር የተነሳም አለ በጀት ያው የቀረበ አለ ለመንግስት፣ መንግስት ይሄንን አፕሩቭ አድርጎ ስራ ላይ እንዲውል ፈቅዶ ፕሮሰስ እየተደረገ ነው። እሱም ብቻም ሳይሆን ይሄ እንግዲህ ዓለም አቀፍ ትልቅ ችግር ስለሆነ ደግሞ ወደ ሀገራት ይህንን ለመሸከምም ጫና ስለሚበዛባቸው የተለያየ አካላት ድጋፍ እያደረጉ ነው ያሉት። እኛም ደግሞ በተለያየ አጋጣሚ ከእነዚህ ሀገራት እነዚህ ድርጅቶች ልናገኝባቸው የምንችላቸውን ደግሞ ድጋፎች በተቻለ መጠን ስራዎችን እየሰራን ያለ ነው። እንግዲህ ከኢትዮጵያ አየር መንገድ ጋር የተነሳው ጥሩ የሚሆነው እንግዲህ የአየር መንገድ ኃላፊዎች የሚመለከታቸው አካላት ቀርበው ቢገልጹ ጥሩ ነው። ስለዚህ የእኔ እንግዲህ እይታ ቅድም በገለጽኩት አግባብ ከጤና ሴክተር እና በተለይ ደግሞ የዓለም ጤና ድርጅት እየሄደበት ካለው አንጻር ነው የሚሆነው። እንግዲህ አጠቃላይ ይህንን ሂደት የሚመራው የሚያስተባብረው፣ ዳይሬክሽኖችን የሚያወጣው እንግዲህ የዓለም ጤና ድርጅት ነው። ጤና ድርጅት ደግሞ እነዚህ ወረርሽኝ ሲከሰቱ አንድ ወረርሽኝ ለመተካከል ሀገራት ደግሞ የፈረመባቸው ህግጋት አሉ። የኢንተርናሽናል ሄልት ሬጉሌሽን የሚባል መቶ ዘጠና ስድስት ሀገራት የፈረሙበትና በተለይ ደግሞ ሀገራት በዚህ ተገዥ መሆን ይኖርባቸዋል። የዓለም ጤናም ድርጅት ደግሞ እንዳስፈላጊነቱ የሚያወጣቸውን ደግሞ ምክር ሀሳቦችን ደግሞ የመከተልም ሁኔታዎች ይኖራሉ። ስለዚህ በዛ አንጻር የዓለም ጤና ድርጅት እንደምታውቁት ትራቭል ሬስትሪክሽን ባን ወይም ደግሞ የንግድ ትስስሮችን ማቋረጥ እንደውም ይሄንን በሽታ ሊያከፋው ይችላል። ምክንያቱም ፎከስ ፖይንታችን ወይም ትኩረታችን ወደ አንድ ቢሆን ያለንን ሁሉ ሰዎችን እዚ ላይ አጠንክረን ለመስራት ይረዳናል። ነገር ግን የዚህ አይነት ነገር የሚመጣ ከሆነ ሰው ራሱ ሊደብቅ ይችላል። ከቻይና የመጣ መንገደኛ በሌላ በኩል አድርጎ ሊገባ ይችላል። ሁለተኛ፣ አሁንም ያንን ልንከላከል አንችልም። ጊዜ የወጡትን መረጃዎችን ብናይ ዓለም ተሳስራለች እና ከዛ አንጻር የመጣውን ምክር ሀሳብ መቀበልን መሰረት አድርገን በጤና ሴክተር የሚመራ ክብርት ሚኒስትሯ የሚመራ ታስክፎርስ አለ። እዛ ታስክ ፎርስ ውስጥ ደግሞ የተቀመጠን ቴክኒካል ቲም አለ። በየጊዜው ያለውን ዴቨሎፕመንት እያየ ምክር ሀሳብ የሚያቀርብበት ሁኔታ ነው ያለው። ነገር ግን አሁን ባሉት ሁኔታቸው መንገድ ግን ስራዎችን በእኛ በኩል እየሰራ ያለ ነው። እሺ፣ አመሰግናለሁ ዶክተር ኤባ ዶክተር አሸናፊ እንግዲህ መንገደኞች ወደ ኢትዮጵያ የሚገቡበት ተስፋፍቷል። ከቻይና ብቻ አይደለም። ምናልባትም የዓለም ጤና ድርጅትም መስፈርት ወይንም ጋይደንስ የሚያመለክተው ጉዞንም ማቆም እንዳይደለ ነው በአጠቃላይ የገለጹልን። ነገር ግን ለምሳሌ ናይጄሪያ ውስጥ አንድ በቫይረሱ ተይዞ የተገኘውን ሰው ስናይ ከአውሮፕላኑ ከወረደበት ቦታ ተጉዞ ሌላ ጋር ሄዶ ነው ትኩሳቱ የጀመረው እንደዚህ አይነት ነገሮች ናቸው አስጊ የሆኑት ኢትዮጵያ ውስጥ እንዲህ አይነት ነገር ከተከሰተ የጤና መዋቅሩም የላትም ለመከላከልም ለማከምም በጣም ከባድ ነው የሚሆነው ከጳጳሱ ቄሱ ይባላል ከናንተ የተሻለ አላውቅ ዶክተር አሸናፊ በዚህ ላይ እስቲ አስተያየቶን ያክሉ ዶክተር ባ በዝርዝር በተለይ ኢትዮጵያ ውስጥ ስላለው ሁኔታ አስረድተዋል። ለእኔ አብዛኛው ነገር እየተደረገ ያለው ነገር አዲስ ነው። ተናገሩትም ትክክል ነው። አሁን የዓለም ጤና ድርጅት እንዲህ ያለ ወረርሽኝ ይሄኛው እጅግ በጣም ተስፋፋ እንጂ አስጊ የነበሩ ብዙ ነበሩ። ሁሉ ጊዜ አከራካሪ ነው በእውነቱ ምክንያቱም አንደኛ በትኩሳትም ብቻ ማግኘት አይቻል። በደንብ ስለ ዘረዝሩት እዛ ውስጥ አልገባም። ዓለም በጣም ተሳስሯል እንዳሉት ባምኛ ጋር የገባ ማንዴን መቆጣጠረው አልሆነም እና እንደሚገባም እርግጠኛ ነን። አሁን እዚህ የትራንስፖርት መጓጓዣን ማገድ ማለት የሚያመጣው ሊመጣ የሚችለውንም እርዳታ ማገድ ነው የሚሆነው። ትንሽ ይሄኛው ውይይት የዘገየ ይመስለኛል። አሁን ማለቴ ነው አሁን ያለን አማራጭ ባለው ሁኔታ ማለትም ብዙ ሀገሮች ተሰራርቷል እስካሁን ኢትዮጵያ ውስጥ አልተገኘም። እንግዲህ አናውቅ በፍጥነት ነው ነገሮች የሚለዋወጡት። በሚመጣበት ጊዜ ምን ማድረግ አለብን ላይ ብናተኩር ነው የሚሻለው። እዚህ ሀገርም አንድ እያየሁት ችግር አለ። መንግስት እርግጥ የተለየ ኃላፊነት አለው የተለዩ ድርጅቶች አላቸው። ግን ህዝቡ ኃላፊነቱ መጣለ እንዲህ ያለ ነገር እኔ ዛሬ ምን አደርጋለሁኝ ለህዝቤ የትምህርት ቤቱ በየዩኒቨርሲቲው አለምጠሪያ ድርጅት የሚያደርገው ስራዎች እና በጣም ጥቂት ሌሎች ድርጅቶች ባይኖር ኖሮ አለም የምትኖር አይመስለኝም። በኋላ ላይ አይተነዋል፣ ዚካ ላይ አይተነዋል፣ ኤቪያን ፍሉ ሆነ ሁል ጊዜ እየጮሁ ናቸው እንደዚህ ይደረግ እና ችግሩ ያለው ሌላ ቦታ ነው እና ከፍተኛ ነገር መደረግ ያለበት ዓለም ጤና ድርጅት የሚሰጠውን ማሳሰቢያዎች ከሀገራችን ሁኔታ ያገናዘብን ያው በጤና ጥበቃ ሚኒስቴር እና በሌሎቹም የልማት ዘርፎች ጋር አብሮ የሚታደረጉ በማድረግ ህዝቡም እንግዲህ ልምዱ አለን እኮ ድሮ እኔ ሰፈሬ አዳማ ልጅ ነኝ። ወጣት ማህበር ያቋቋምነው ማጽዳት፣ የጀመርነው መጽሐፍት ቤት የከፈትነው ከደርግ በፊት ነው። ደርግ ራሱ ሳይቋቋም ነው። ኤድስ ከመጣ በኋላ ስኬት መጣ የሚባለው ክርክር ነበር። እንደዚህ እናደርግ ዋናው ቤት ከገባ በኋላ ሌላ ውይይት ነው የሚሆነው፣ እና ምን ማድረግ ይገባናል የሚለው ላይ ሲተኮር በአሁኑ ጊዜ ትንሽ የዘገየ ነው። አሁን አውሮፕላን የሚቆምበት ጊዜ አይደለም፣ ምክንያቱም ችግሮች አሉ። እሺ ዶክተር አሸናፊ ወደ ቀጣዩ ጥያቄ ልሂድ። ስለ በሽታውም ሆነ ስለ ሕክምናው አንዳንድ እንዲሁ በዘልማድ የሚሰራጩ ነገሮች አሉ። አንድ የመጣለን ጥያቄ፣ አሁን ሀብታሙ ባየ ቸኮል የላኩልን ጥያቄ ምንድን ነው? በአፍሪካ አህጉር ውስጥ የኮሮና ቫይረስ ዝቅተኛ የሆነበት ሳይንሳዊ ምክንያት ምንድን ነው? እንደሚባለው ቫይረሱ ሙቀት አይቋቋምም የሚል አለ። በዛ ምክንያት ነው አፍሪቃ ውስጥ ያልተስፋፋው የሚል ግምት አለ ይላሉ። ዳንኤል ሰለሞን ደግሞ በኢሜይል በላኩልን መከላከያው ማር፣ ነጭ ሽንኩርት፣ ቃሪያ ቀላቅሎ ሌላም ደግሞ አድማጭ ሎሚ ብለዋል ብለው ሀሳብ የሰጡ አሉ። እስቲ እዚ ላይ መልሳችሁን ስጡኝ ዶክተር ኤባ ከአህጉር አንጻር የተነሳው ያው እንግዲህ ብዙ የሚባሉ ነገሮች አሉ። ከዘር ጋር የሚገናኝ አንቺም እንደገለጽሽው በጣም ሙቀት ስለሆነ አፍሪካ እስካሁን አልተጠቃችም የሚል ሁኔታዎች አሉ። ነገር ግን አትሊስት አሁን ያሉት ሁኔታዎች ያንን የሚመሰክረው አይደሉም። ከሙቀት አንጻር ቫይረሱ በቀላሉ ሊሞት ይችላል። በተለይ አልኮል ነክ በሆኑ ነገሮች ድማን ነው የምንጠቀም ከሆነ በነሱ ሳሙናና ውሃ እጃችንን ለሀያ ሰከንድ መታጠብ በቀላሉ ላሉ ቫይረሱን ሊያጠፋው ይችላል። ነገር ግን ከተፈጥሮ አንጻር ግን ለምሳሌ ሚድልስት ውስጥ ከገባ እንግዲህ ሙቀቱ አብዛኛው ኢትዮጵያ ውስጥም ካለው ሙቀት የሚያይል ሙቀት ነው ያለው እዛ እና በተለይ አሁን እየተከሰተበት ያለው ሁኔታ ይሄን አይደለም የሚያመላክተው። ለምን የሚለው ወደፊት የምናየው ነው የሚሆነው ምክንያቱም በሌላ ደግሞ አሁን ግን ሌሎች ሀሳቦችንም የሚሰነዝሩም አካላት አሉ። ለምሳሌ ላቲን አሜሪካና አፍሪካ ዘግየት ብለው ነው ኬዞችን ማስተናገድ የጀመሩት። አይ ችግሩ ገብተዋል፣ ነገር ግን ይህንን ቫይረሱን የመለየት ወይም ደግሞ የመቆጣጠር አቅማቸው አነስተኛ ስለሆነ ነው እንጂ ቀድሞውን የገባው የሚልም ደግሞ አመለካከት ያላቸው ሰዎች በተለያየ ሁኔታ ያንን ሀሳብ ሲያጠነቅኑ እናያለን እና አሁን ላይ እንግዲህ መናገር የምንችለው ይሄ በሽታ እንዲሁ ደብቀሽ የምታቆዩ አይደለም። ትንሽ ይቆይና ይፈነዳል። አሁን አንዳንድ ሀገር ላይ የምናየው ነገር እሱ ነው። በጣም ያቀረቡት ኬዞች አነስተኛ ነው፣ የሞት ምጣኔያቸው ግን ከፍተኛ ነው። የዚህ ቫይረስ እንግዲህ የሞት መጣኔ አሁን ባለው ከሁለት እስከ ሶስት ፐርሰንት በተለይ ትላንት፣ ከትላንት ወዲያ ወጡት ደግሞ ከሶስት እስከ አራት ፐርሰንት ይደርሳል እና በዛ እንኳን ፕሮፖርሽን ብናየው እጅግ ከፍተኛ ኬዞችን ወይም ደግሞ የጠቁ ሰዎችን ስንጠብቅ የሚቆጠረው አነስተኛ ነው እና ከዚህ አንጻር ውስንነት ያለባቸው ላይ በአንድ ጊዜ እስከ ሁለት መቶ ሶስት መቶ አምስት መቶ አዳዲስ ኬዞችን ይዘው የሚያድሩበት ሁኔታን እያየን ነው እና ተደብቆም ለማለት አስቸጋሪ ነው የሚሆነው ምክንያቱን ወደፊት ነው የምናየው። ነገር ግን እስካሁን በአንዱ እንግዲህ መረጃ ቅድም የጠቀሻቸው ሀገራት ነው በአፍሪካ የተጠቀሱት ቁጥራቸውንም ካየን ውስን ነው። ለምሳሌ ኢጅፕት ላይ ሁለት ኬዝ ብሎ ነው የቆመው። ስለዚህ ሎካል ትራንስሚሽን የምንለው አለ በተለይ በቫይረስ ስርጭቱ ላይ ሶስት ሂደቶችን ያልፋል። የመጀመሪያው ራሱ የተጠቃው ሰው ተጠቂ ሆኖ ሊያዝ ይችላል። ሁለተኛ ደግሞ ምናልባት በቅርብ ሂደት ከሱ ጋር የተገናኙ አካላት ቤተሰብም ሊሆን ይችላል። እነሱን ክለስተር እንላቸዋለን በኢፒዲሞሎጂው ያንን ሊያጠቃ ይችላል። ከፍተኛ ደረጃ ግን ሲደርስ ሎካል ትራንስሚሽን ወይም በኮሚኒቲ ሌቭል ያለ ትራንስሚሽን ለምሳሌ አሜሪካ፣ ሌሎች ቦታዎች ላይም የተከሰተው ማለት ነው። እነዛ አፍሪካ ላይ ብዙም እያየን አይደለም። አሁን አልጄሪያ ላይ አስራ ሁለት አለ እንጂ ሌሎቹ ላይ በጣም ቁጥራቸው አነስተኛ ነው። እንግዲህ ሌሎች ሀገራት ካሉ እንግዲህ ወደፊት የምናየው ነው የሚሆነው። ከቀድሞ ጥያቄ ጋር ግን ማጠናከሪያ የሚሆነው አብዛኞቹ ሁሉም ማለት እንችላለን የአፍሪካ ኬዞች ከቻይናም አይደለም የመጡት ከሌላ ሀገር ነው ከአውሮፓ ሀገር ከመጡ ነው እና ይሄ እንግዲህ ምን ያህል አሁን ከተለያየ ቦታ ኢንፌክሽኑ ሊመጣ እንደሚችል ማሳያ ነው። ከባህል ሕክምና አንጻር የተነሱት ነጥቦች አሉ። እንግዲህ ብዙ ጊዜ እኛ ደግሞ ለዛም ቅርብ ነን፣ መፍትሄም ደግሞ የሚሆንበትም አግባብ አለ። የባህል ሕክምና ምክንያቱም ሰማኒያ በመቶ የኢትዮጵያ ሕዝብ ወይም ደግሞ የአፍሪካ ሕዝብ እንግዲህ ሳሲክሱ የሚያሳየው የባህል ሕክምና ተጠቃሚ ነው። ስለዚህ አይሰራም ከሚል እሳቤ ሳይሆን ስለዚህ ቫይረስ ብዙ የማናውቀው ነገር ነው። አዲስ ቫይረስ ነው። አዲስ እስትሬን ነው። ቅርብ ጊዜ ቻይና ውስጥ ኖሮ አሁን ነው እየተስፋፋ የመጣው። ስለዚህ እነዚህ የተጠቀሱት መድኃኒቶች መስራታቸውም አልተሞከረም። ምክንያቱም እንግዲህ ከተሞከረ በኋላ ነው ያድናል የምንለው እና ከዛም ጽንሰ ሀሳብ ካየን እንደዚህ ብለን እንደዋቅለ ነው የምናየው አይደለም። ዳታዎች እንደሚያሳዩት የዚህ ቫይረስ እንግዲህ ትልቁ ችግር ምንድን ነው? በቀላሉ ከሰው ሰው በጣም በፈጠነ መንገድ ይስፋፋል። እሱ ነው አሁን ትልቁ ችግር እንጂ የመግደል አቅሙ በፊት ከነበሩት ከሳርስ፣ ከሜርስ ኮቭ ያነሰ ነው። ከሁሉ በላይ ደግሞ ከተጠቂዎቹ ወደ አምስት ፐርሰንት ደግሞ በጣም ኢንቴንሲቭ የሆነ የህክምና ድጋፍ ይፈልጋሉ በአርቴፊሻል መተንፈስንም እና ሌሎች ድጋፍን ስለዚህ ያ በተለይ ለታዳጊ ሀገራት የሚኖረው ጫና አለ ይሄንን ጫናም ታሳቢ በማድረግ ነው በተለይ የእኛ ትኩረት መከላከሉ ላይ መሆን መቻል አለበት በጣም በኮሚኒቲ ሌቭል ሳይሰራጭ ይሄ ነገር መሰራት አለበት በሚል እየተሰራ ያለው መከላከሉ ላይ እስከ መጨረሻው ገጠር ደረጃ ምን እንደ እየተደረገ እንዳለ ወይንም ያለውን ሙከራ ያስረዱናል እንግዲህ ይሄ በሽታ እንደተባለው መድኃኒት የለውም። እርግጥ ነው የሚገላቸውም አረጋውያን የሆኑና ቀደም ብሎ የጤና ችግር ያለባቸውን ነው ተብሏል። እዚህ አሜሪካ ክትባት ለማግኘት ደፋ ቀና እየተባለ ነው። ዶክተር አሸናፊ ይሄን ተከታትለዋል። ምን ድረስ ነው የሚሳካው ይሄ ነገር በቅርቡ? አንድ ቃል ልጨምር ያለፈው ነጥብ ላይ እና ወደዚህ እሄዳለሁ። እሺ፣ በተለይ አፍሪካ እንደዚህ የሚባል ይሄ ትንፋሻዊ ትልልፍ ያለው ነገር ላይ መቼ እንደተደ በተለያየ ጊዜ ስለጀመረ ሁለተኛ፣ ገና የማናውቀው ዶክተር እንዳሉት ብዙ ነገር ስላለ ነው እንጂ መዘናጊያ መሆን የለበትም። ብዙ ነገሮች ሊፈጠሩ ይችላሉ። ቤ ይህን ለማለት አስራ ዘጠኝ መቶ አስራ ስምንቱን ህዳር በሽታን ማሰብ ያስል በጣም በጊዜ ውስጥ በአጭር ጊዜ ውስጥ ዓለምን አንድ አይነት ናቸው ማለት አይደለም። ዓለም በሙሉ እንትን ብሎ ወደ ሀምሳ ሚሊዮን ላይ ደርሷል ና አይደለም በደንብ ገልጸውታል እሳቸው። አሁን ስለ መከላከያ እና ትሪትመንቱን ሁለቱንም ላንሳ። እሺ እሺ ክትባትን በተመለከተ ጉዳይ ጥናቶች አሉ። የተለያዩ ጥናቶች የአሜሪካ ብሔራዊ የጤና ኢንስቲትዩት በተለይ የተላላፊ ሕክምና ክፍል በደረገጹ ላይ አውጥቶታል። በምን ምን ምን አይነት ክትባቶችን እንደሚሰሩ ይሄ ክትባት ግን ጊዜ ይወሰጃል። ከአስራ ሁለት ወር በፊት ይደርሳል ብሎ ሚሰው ብዙ አይደለም። ያውም ሁሉ ነገር ቢሳካ እንኳን አስራ ሁለት አስራ ስምንት ወር ድረስ ነው የሚደርሰው ነው የሚባለው። ስለዚህ ጊዜ ያለ ጥናቶች አሉ። ሕክምናም ላይ ትንሽ ይሻላል። እሱ ላይ የመድኃኒቶች ምርመራ ላይ ምክንያቱም ለሳርስ የመጀመሪያው ሳርስ እና ለደርስ ላይ የተደረጉ ጥናቶች በእነሱ የተጀመሩ ስራዎችን እሱን ምርምር ላይ አውልተዋል። እንግዲህ የተጀመረ አሉ ምን አይነት መድኃኒቶች አንዳንዶቹም የኤች አይቪ መድኃኒቶች የሆኑ አሉ። ሌሎቹም ቻይና ውስጡማ የባህል መድኃኒቶችም ሁሉ እያጠኑ ነው እና ትንሽ ጊዜ ይፈጃል እና ዋናው ዋናው ትኩረት መሆን ያለበት አሁን ከትሪትመንቱ ማለት ያው መከላከያ ነው ግን አዎ ግን ሆስፒታል የሚገቡ ሰዎች ስላሉ እሱ ውስጥ ሆስፒታል ውስጥ የድጋፍ ሰጪ ሕክምና መቀጠል አለበት። በጣም በጠነከረ ያውም አንደኛ ወደ ሌላ ሰው እንዳይተላለፍ ከመጠንቀቅ ጋር፣ ሁለተኛ ደግሞ ራሱ የጤና ባለሙያዎችም እንዳይዛቸው ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም በተለይ ወረርሽኙ በሚንቀሳቀስበት ጊዜ ልምድ ከመገኘቱ በፊት ጊዜ ነው ከፍተኛ አደጋ ያለው ጤና ባለሙያዎችም ጭምርና እዛ ላይ ነው እንግዲህ ትኩረቱ መሆን ያለበት። በዋነኛነት ደረጃ ሁሉንም ነገር እናውቃለን ማለት አይደለም፣ ምክንያቱም ቫይረሱ የተለያዩ የሰውነት ፈሳሾች ውስጥ ታይቷል። ግን እንደዛም ቢሆን ዋናው መሰራጫው የሚታወቀው በምንስልበት ጊዜ ወይም በምንናገርበት ጊዜ በምንተነፈሱት ጊዜ የሚስፈነጠሩ ናቸው። ከአንድ ሜትር እስከ ሁለት ሜትር ድረስ ሊሄዱ ይችላሉ የሚባሉ ናቸው እና ከእነሱ መከላከል ነው እና ዋናው ነገር ጤና ባለሙያዎች እና የታመሙ ሰዎች ወይም የታመሙ ሰዎች የሚከላከሉን ጭምር ጭምብል መጠቀም አለባቸው ማለት ነው። አንድ ጭምብል አፍና ፍንጫቸው ላይ ማስክ የሚባለውን አዎ ማስኩን መጠቀም እንግዲህ የሚሰናጠነው ነገር በጣም በዝርዝር አብዋል እሱን ሄዶ ማየት ነው። ዝርዝሩን እንደውም በየቦታው የሚሰጠው ትምህርት ላይ ቪዲዮን ማሳየት ያስፈልጋል። ምክንያቱም ማጥለቅ ብቻ አይደለም። አንደኛ እነዚህ ብቻ ናቸው የሚያስፈልጉት። ሌላው ዝም ብሎ ማስ ጭንብል ገዝቶ ቢያደርግ ችግር ነው የሚያመጣው። እነኚህ ሶስት የጤና ባለሙያዎች ወይም የታመሙ ሰዎች ወይም እነሱን ቤት ውስጥ የሚንከባከቡ ሰዎች ካሉ እነኝህ ብቻ ናቸው ሌላው ሰው ዝም ብሎ ቢገዛው ችግር ነው የሚፈጥረው አሁን እዚህ ውስጥ ሁላችንም አንድ ላይን ያለ ነው አንድ ስ ነው ሁለተኛ ይሄ እጅ መታጠብ ትልቅ ነገር ነው ዋነኛው እንደውም ከሁሉ የሚበልጠው ያ ነው እጅን ቶሎ ቶሎ መታጠብ ቶሎ ቶሎ አጽዶ ነው የሚባለው እንግዲህ ሀገራችን ውስጥ ምን ያህል ማጽጃው እንዳለ አላውቅም እሺ አመሰግናለሁ ዶክተር አሸናፊ ዶክተር ኤባ አሁን እንግዲህ የምናስበው ገጠር ያሉትን ኢትዮጵያውያን ነው። ገጠር ያለች እናት፣ የውሃም ችግር ያለበት አካባቢ አለ። ዶክተር አሸናፊ ያሉት ደብልዩ ኤች ኦ ወይም የዓለም ጤና ድርጅት ድረገጽ ላይ ያለውን ማንበብ ማይችሉ አሉ። ሌላውን በሽታ የሚከላከሉበት ግን መዋቅር እንደተዘረጋ ይታወቃል እና እንዴት ነው መከላከያው ላይ እየሰራችሁ ያላችሁት እስከ ገጠር ድረስ? እንግዲህ ያው ይሄ ችግር መከሰቱ ከታወቀበት በኋላ የተቋቋሙ ግብረ ኃይሎች አሉ፣ ብሔራዊ ግብረ ኃይሎች። እነዚህ ግብረ ኃይሎች እንደ አስፈላጊነቱ የምክትል ጠቅላይ ሚኒስትሩም የሚሰበስቡት ግብረ ኃይል አለ፣ አቅጣጫዎች የሚሰጡበት የሚገመገሙበት፣ ከሁሉ በላይ ግን በክትትል ደግሞ አጠቃላይ በዚህ ጉዳይ ላይ ሚና የሚጫወቱ አካላትን ደግሞ ያቀፈ አንድ ብሔራዊ ግብረኃይል አለ። በጤና ጥበቃ ሚኒስትር ዴኤታ ክብርት ዶክተር ሊያ የሚመራ ግብረኃይል ነው። ከዛ በኋላ ደግሞ ቴክኒካል መሬት ላይ ያሉ ስራዎችን በተመለከተ ደግሞ አሁንም ከሚመለከታቸው የመንግስትም የግብረሰናይ ድርጅቶች የተዋቀረ ግብረኃይል አለ። እኛ ተቋም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ደግሞ የሚመራው ነው። ስለዚህ እነዚህ ግብረ ሀይሎች እንግዲህ በብሔራዊ ደረጃ ያሉትን ስራዎች የጎደሉ እና አጠቃላይ ደግሞ ሲስተም የመዘርጋት ሂደቶችን መጀመሪያ ከተሰራ በኋላ በባለቤትነት የሚመራ የኢመርጀንሲ ኦፕሬቲንግ ሴንተር እንግዲህ ወረርሽኝ ከመከላከል አንጻር በተለይ ከተወሰነ ስጋት በላይ ከሆነ አክቲቬት የሚደረግ እዛ ስራ ላይ የሚውል አማርኛ እየተጠቀሙልኝ ስራ ላይ የሚውል እና እንግዲህ ይሄ ባለበት ሁኔታ በተለይ ምንም እንኳን አሁን ያለው ዳታ ከውጭ የሚገቡት ወደ ዘጠና አራት በመቶ ቆይታቸው አዲስ አበባ ላይ መሆኑ ነው። እንግዲህ ይኸኛ በየቀኑ ነው ዳታ የሚሰበሰበው የሚገመገመው፣ ማታ ደግሞ ከምሽቱ አንድ ሰዓት እስከ ሁለት ሰዓት እስከ ሶስት ሰዓት ድረስ አጠቃላይ የቀን ውሎ ደግሞ እንገመገማለን። አሁንም የመጣሁት ከዛ ነው። ክብርት ስቴት ሚኒስትር ዶክተር ላይ የሚመሩት የግምገማ ቡድን አለ እና በእያንዳንዱ ቀን ያለው ሂደት ይገመገማል። የምናልባት እንኳን ችግር ቢከሰት መሰረተ ልማት የተሟላላቸው ተቋማት መገንባት ማስፋፋት አስፈላጊ ነው። የጽኑ ሕክምና የሚያስፈልጋቸውን ህሟን ሊያቆይ የሚችል ደግሞ ፋሲሊቲ መሟላት አለበት። ያንን ደግሞ ሊያከናውን የሚችል ደግሞ አጠቃላይ የጤና ባለሙያ ስልጠና መውሰድ አለበት። ጤና ባለሙያውን ብቻም ሳይሆን በዚህ ጉዳይ ላይ ንክኪ ሊኖራቸው የሚችሉት ለምሳሌ አየር መንገድ አካባቢ ያሉ የኢሚግሬሽን ሰራተኛ፣ የአየር መንገድ ሰራተኛ፣ የበረራ አስተናጋጆች፣ የፀጥታ ኃይሎች፣ የሆቴል ቤት አስተናጋጆች፣ ሌሎቹም እንደዚህ አይነት ስልጠናዎች በምን አይነት አግባብ እየሄደ ነው፣ ምኑ ጋር ደርሰናል የሚሉት ነገሮች በጥቅል እየታየ የሚገመገምበት ነው። እንግዲህ አንደኛው ነገር ደግሞ በክልል ላይ ይሄ አይነት ደግሞ አሰራር መኖር መቻል አለበት። ቅድም የገለሻቸው ችግር ቢከሰት አዲስ አበባ አካባቢም ብቻም ሳይሆን ሊወጣ ይችላል። ስለዚህ ያንን ደግሞ ተሞርኩዞ በተለይ ከጤና ሚኒስትር ጋር መዋቅር ያለው የክልል ጤና ቢሮ የክልል ላይ ጤና ቢሮ ስር ደግሞ ያሉት የበሽታ መከላከልና መቆጣጠር ማዕከላት አሉ። ከእነሱ ጋር የምንሰራቸው ስራዎች እንደተጠበቁ ሆነው ግን ትኩረት በጣም መሰጠት ስላለበት በተለይ ደግሞ አሁን ያለው ችግር እየገዘፈ ስለመጣ ምናልባት የጊዜ ጉዳይ ካልሆነ በስተቀረ ልክ እንግዲህ ሰማንያ ሀገር እየደረስን ነው። ስለዚህ ነገር ከነጎዳ ኢትዮጵያ ውስጥ ማይገባበት ምክንያት ላይኖር ይችላል እና ለዛ ዝግጁነት ወሳኝነት ስለሚኖረው በክቡር ምክትል ጠቅላይ ሚኒስትሩም የተፈረመ ፊርማ እያንዳንዱ ክልል ያሉ ፕሬዚዳንቶች ወይም ምክትል ፕሬዚዳንቶች ግብረ ኃይል እያቋቋሙ በክልል ውስጥ ደግሞ ያለውን ስራ እንዲመሩ ቀጥታ ደብዳቤ ተልኳል። በዛ አግባብ ስራዎች እየተሰሩ ነው። አሁን ላይ አጠቃላይ ሂደቱን ስናይ ከክልል ክልል ልዩነቶች አሉ። አንዳንድ ክልል በደንብ ይዘውት እስከታች ድረስ የወረደበት፣ አንዳንድ አካባቢ ደግሞ ክፍተቶች ያሉበት አለ። ያንንም ተሳቢ በማድረግ እንግዲህ ቅርብ ጊዜ ክቡር ጠቅላይ ሚኒስትሩ ያቋቋሙት የአምስት ሚኒስትር መስሪያ ቤት ሚኒስትሮች የሚገኙበት ኮሚቴ አለ እነሱ ደግሞ እንግዲህ ዋናው አጠቃላይ ስራቸው መሬት ላይ የሚሰራው ስራ በተለይ በአገር ደረጃ እንዴት ነው በክልል ላይ ያለውም ስራውን እየገመገሙ ሂደቶችና ውሳኔዎች ሲያስፈልጉ ለሚመለከቱ አካል የሚያቀርቡበት ያንን ፋሲልቴት የሚያደርጉበት ሂደት ስላለ በዛ መንገድ ስራዎች እየተሰሩ ነው ያሉት። መጨረሻ ላይ ግን ማስቀመጥ የምፈልገው ይሄ ችግር ሰማንያ ሀገር ከደረሰ ማህበረሰባችንም እንዲያውቅም ምንፈልገው ነገ ከነጎዳ ኢትዮጵያ ውስጥ ላይገባ የሚችልበት ምክንያት እንደሌለ መገንዘብ ይኖርብናል። ስለዚህ ትልቁ ነገር ምንድን ነው? ምን አይነት ጥንቃቄ እንወስዳለን? ቅድም ዶክተር አሸናፊ ሲገልጹት እንደነበረው መወሰድ የሚገባቸውን ጥንቃቄዎች ቅድመ ጥንቃቄ መወሰድ አለበት። በእኛም አባባል ያው ማወቅ መጠንቀቅ ነው ነው። ስለዚህ ሽብር አስፈላጊ አይነት መረጃዎች ሳይሆኑ ስለ በሽታው አጠቃላይ ሂደት ተገንዝቦ ማህበረሰባችን ያንን መከላከል ሂደቱ ላይ አተኩሮ እንዲሰራ ግንዛቤ ማስጨበጫ ስራዎችም እንግዲህ አብረው እየተሰሩ ነው ያሉት። እሺ ዶክተር ኤባ በጣም ነው የማመሰግነው፣ ዶክተር አሸናፊ እንዲሁም። ውይይታችን በዛሬ ላይ አይቆምም። ይሄ በሽታ እንግዲህ ዓለምን እያሰጋ ነው። ከጊዜ ወደ ጊዜ ወደ እናንተ ተመልሰን መረጃዎችን ከእናንተ እንጠይቃለን። ለዛሬ እዚህ ላይ ለማቆም እገደዳለው የኢትዮጵያ ሕብረተሰብ ጤና ኢንስቲቱት ዳይሬክተር ዶክተር ኤባ አባተ፣ ከዚህ ከሜሪላንድ ደግሞ የጋፓ የተሰኘ በድህነትና በኤችአይቪ ኤድስ ላይ የሚሰራ ግብረሰናይ ድርጅት መስራችና ስራ አስኪያጅ ዶክተር አሸናፊ ዋቅቶላ በጣም ነው የማመሰግነው። ወደፊት ሌላ ጊዜ ስለዚህ ስለ ራስዎ ድርጅት ደግሞ እንወያያለን። ስለ ዛሬው በጣም አመሰግናለሁ። በአድማጮች ስም በጣም አመሰግናለሁ። እሺ አመሰግናለሁ ትዝታ በላቸውን እንዲሁም ተሳታፊዎችን ዶክተር ኤባ አባትንና ዶክተር አሸናፊ ዋቅቶላን ከአሜሪካ ድምፅ የሚተላልፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይስቶርና ከአፕስቶር ማውረድ ትችላላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። ኢንስታግራም እና ዩቱብም ላይ ልታገኙ ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገርኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ወደ ተከታዩ ዘገባ እናልፋለን። ኮሮና ቫይረስ ቢገባ ለመዘጋጀት ስትል ከመቶ በላይ አልጋዎች ያሉት ሆስፒታል ኬንያ አዘጋጅታለች። የጤና ሠራተኞቹ ቫይረሱን ለመከላከል ዝግጁ ናቸውም ብሏል መንግስቱ። ናይጄሪያ ደግሞ ባለፈው ሳምንት አንድ የኮቪድ-19 ህመምተኛ እንዳላት ካሳወቀች ወዲህ የመቆጣጠር ጥረቷን ማጠናከሯን አስታውቃለች። አዳነች ፍስሐዬ የናይሮቢውን የመሐመድ ዩሱፍና የአቡጃውን የቲሞቴ አብየዙን ዘገባዎች አቀናጅታ እንደሚከተለው አዘጋጅታለች። የኬንያ የጤና ጥበቃ ሚኒስትር ሙታኒ ካጉዌ በናይሮቢ መሃል ከተማ የሚገኘውን እምባጋቲ የተባለውን ሆስፒታል ሲጎበኙ ባደረጉት ንግግር ሀገራቸው ኮሮና ቫይረስን ለመከላከል ዝግጁ ናት ብለዋል። ከአንድ ሺ አንድ መቶ በላይ የሚሆኑ የጤና ጥበቃ ሰራተኞችን አሰልጥነን በጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ አካባቢ መድበናቸዋል። በማህበረሰብ ደረጃም ስለ ቫይረሱ እያስተማርንና እያሰለጠን ነው። ለግል መከላከያ የሚያስፈልጉ በቂ መሳሪያዎችንም አዘጋጅተናል። እምባጋቲ ሆስፒታል 120 አልጋዎችን አዘጋጅቷል። የኬንያ ብሔራዊ ሆስፒታል የተባለው በሀገሪቱ ትልቁ የሆነው ሆስፒታል ኃላፊ ኢቫንስ ካሙሪ ሆስፒታሉ ኮሮና ቫይረስ የያዛቸውን ሰዎች በሚገባ ለማከም የሚያስችለው ብቃት አለው ብለዋል። ሆስፒታሉ ከቀላል በሽተኛ እስከ ከባድ ህመም ላይ ያሉ ሰዎችን ለማከም የሚያስችሉ የህክምና መሳሪያዎች አሉት። አየር ዝውውር የሚያስፈልጉ መሳሪያዎች አሉን። ተቆጣጣሪ መሳሪያዎችና ማቀዝቀዣዎችም አሉን። የበሽታው መመርመሪያ ቦታዎችም አሉን። ኤክስሬዎች አሉን። ተንቀሳቃሽ መመርመሪያ መሳሪያም ይዘናል። በአጭር አነጋገር የሚያስፈልጉት መሳሪያዎች ሁሉ አሉን። ኬንያ እስካሁን ባለው ጊዜ ቫይረሱ ገብቶ እንደሆነ ያሳወቀችው ነገር የለም። ደቡብ አፍሪቃ አንድ ቫይረሱ ያለበት ሰው መኖሩን ተናግራለች። ስድስት ሌሎች አፍሪካ ሀገሮች ቫይረሱ የያዛቸው ሰዎች መኖራቸውን አረጋግጠዋል። ቫይረሱ በአፍሪቃ የገባው ዘግይቶ መሆኑ ራሱ መንግስታት በዓለም አቀፍ የጤና ድርጅትና በሌሎችም እርዳታ የምርመራና የሕክምና ማዕከሎችን ለመመስረት ጊዜ ሰጥቷቸዋል። የጆንስ ሆፕኪንስ ዩኒቨርሲቲ የሳይንስና የኢንጂነሪንግ ማዕከል በገለጸው መሠረት በዓለም ደረጃ የኮሮና ቫይረስ በሽተኞች መቶ ሺህ ደርሰዋል። 80 ከመቶዎቹ ቻይና እንዳሉ ተዘግቧል። የሞቱ ሰዎች ብዛት ከ3200 በላይ ሆኗል። ኮሮና ቫይረስ ውሃን በተባለችው የቻይና ከተማ ላይ ከሚገኝ ክፍት የምግብ ገበያ ተነስቶ ከሰው ሰው እንደተዛመተ ይታመናል። የኬንያ ባለሥልጣኖች ቫይረሱን የሚከላከሉት ወደ ሀገሪቱ የሚገቡትን ሰዎች በመመርመር መሆኑን ገልጸዋል። የዓለም የጤና ድርጅት በዓለም ዙሪያ ያሉት ሀገሮች ዜጎቻቸውን መመርመር እንዲጀምሩና ቫይረሱ የያዛቸው ሰዎች ቁጥርን እንዲያሳውቁ ጥሪ አድርጓል። ናይጄሪያ ባለፈው ሳምንት አንድ የቫይረሱ በሽተኛ እንደተገኘባት ካስታወቀች ወዲህ የኮሮና ቫይረስን መስፋፋት ለመከላከል እያቀላጠፈች መሆኗ ታውቋል። የምርመራ ቤተ ሙከራዎችን እያሻሻለች በመግቢያ ቦታዎች ላይ ምርመራ ማድረግና ሕዝቡን የማስተማር ዘመቻ ማካሄድ ከዝግጅቶቿ መካከል መሆናቸው ተዘግቧል። በናይጄሪያ መዲና አቡጃ የሚገኘው ብሔራዊ ቤተ ሙከራ የሀገሪቱ የበሽታ መከላከልና ቁጥጥር ማዕከል ኮሮና ቫይረስን እንዲመረምሩ ከመደባቸው አምስት ማዕከሎች አንዱ ነው። የቤተ ሙከራው ኃላፊ አኪንቴሎ አፎላቢ በሀገሪቱ አንድ ሰው ቫይረሱ እንዳለበት የታወቀው እዛ ላይ በተደረገው ምርመራ ነው ብለዋል። እስካሁን ባለው ጊዜ አስራ ሶስት ሰዎችን መርምረን አንድ ሰው ብቻ ነው በሽታው እንዳለበት የተረጋገጠው። እዚህና ሌጎስ ላይ ነው ምርመራ ያደረግነው። እዚህ የተገኘው አንድ በሽተኛ መኖሩ ነው። ሌጎስ ላይ ደግሞ አንድን ሰው እየመረመሩ ነው። ናይጄሪያ ውስጥ ኮሮና ቫይረስ የተገኘበት ሰው ከሚላን የሄደ ናይጄሪያ የሚሰራ የኢጣሊያ ተወላጅ ነው ተብሏል። የዓለም የጤና ድርጅት በኮሮና ቫይረስ ሊጠቁ ይችላሉ ካላቸው የአፍሪካ ሀገሮች መካከል ናይጄሪያ አንዷ ናት። አመሰግናለሁ አዳነች። ወደ ተከታዩ ዝግጅት እናልፋለን። የመጽሐፍ ምረቃ ነው። ባለፈው እሁድ ኢትዮጵያ ውስጥ በተካሄደ የመጽሐፍ ምረቃ ሥነ ሥርዓት ላይ መለስካቸው አማሃ ተገኝቶ ነበር። ተከታዩን አዘጋጅቷል። አሁን አሁን በአዲስ አበባ የመጽሐፍት ምረቃ የተለመደ ክንውን ሆኗል። በተለይ በሳምንቱ መጨረሻ ቀናት ከሚካሄዱ ስብሰባዎች የመጻሕፍት ምረቃዎቹ ተዘውታሪዎች ናቸው። ባለፈው እሁድ የካቲት 2012 ዓ ም በዋቢ ሸበሌ ሆቴል ሀገራዊ ብሔረተኝነትና ዘውጋዊ ብሔረተኝነት በኢትዮጵያ የተሰኘው የአቶ አማሃ ዳኘው መጽሐፍ ሲመረቅ የተገኘው ሰው ቁጥርም በንጽጽር ሲታይ ብዙ ነው ማለት ይቻላል። የታዳሚው ስብጥር ግን ውሱን ነበረ። አብዛኛው ታዳሚ የስልሳዎቹና ምናልባትም ከዛ በፊት የነበሩት ትውልዶች አባላት ይመስላሉ። በመርሃ ግብሩ ማጠናቀቂያ ላይም በሥነ ሥርዓቱ የታደሙ ወጣቶች ይህንን ተችተዋል። ታዳሚው ሁሉ ግን በመጽሐፉ ለቀረበው ርዕሰ ጉዳይ አእምሮውንም ልቡንም ሰጥቶ እንደመጣ ካሳየው ተሳትፎ ማስተዋሉ ከባድ አልነበረም። የመጽሐፉ ደራሲያቷ አማዳኘው የመጽሐፋቸው ዋና ቁም ነገር ነው ያሉትን ከመጀመሪያው ለታዳሚው በአጭሩ ለማስጨበጥ ሞክረዋል። መጽሐፉ ሁለት ክፍሎች አሉት። አንደኛው ክፍል የኢትዮጵያ ፖለቲካ መዛባት ሊቃና ያልቻለው በተሳሳተ የታሪክ ትርክት ላይ ስለተመሰረተ እና ከሀገራችን ታሪክና ተጨባጭ የፖለቲካ የኢኮኖሚና የማህበራዊ ሁኔታ ጋር ለማጣጣም ሙከራ ባልተደረገበት ርዕዮተ ዓለም ድባብ የተሸበበ በመሆኑ ነው የሚል ግንዛቤን በጽሑፍ ያቀረብኩበት ነው። በዚህ በተዛባ የታሪክ ትርክትና ይህን የተዛባ የሐሰት ትርክት መሠረት አድርጎ የተገነባው የፖለቲካ ዐውድ አሁን በሥራ ላይ ያለውን ሕገ መንግሥትና ቋንቋን ዋነኛና አይነተኛ መሰረት ያደረገውን የመንግስት አወቃቀር አትርፎልናል። አቶ አምሃ ለዚህ መፍትሄ ነው ያሉትንም አመላክተዋል። እነዚህ ሁለቱ ደግሞ በበኩላቸው ባለፉት 28 ዓመታት በተጨባጭ ለመገንዘብ እንደተቻለው ለኢትዮጵያ የፖለቲካ፣ የኢኮኖሚና የማህበራዊ ችግሮች መፈልፈያ ቋቶች ሆነዋል። በኢትዮጵያ ዲሞክራሲያዊ ሽግግርን እውን ማድረግ ከተፈለገ ሀገራዊ መግባባት ያልተገኘባቸውን አብይ ጉዳዮች ለህዝብ ውሳኔ አስቀርቦ በማስወሰን በኢትዮጵያ የፖለቲካ እጣ ፈንታ ላይ ሊቃኑ ብቻ ሳይሆኑ ህዝቡ እንዲወስን ማድረግ ያስፈልጋል። አቶ አማ በዚህ መጽሐፋቸው ክፍል አሁን ተዛብቷል ያሉትን የኢትዮጵያ ታሪክ መተረክ አለበት በሚሉ መንገድ አሳይተዋል። በዚህ የተዛባ የታሪክ አቀራረብም ላይ የተመሠረተውና በተለይ ካለፉት አርባ ዓመታት ወዲህ የታየው የፖለቲካ አደረጃጀት ጠቅላላ ፖለቲካውን አዛብቶታል ይላሉ። በዕለቱ በመጽሐፉ ላይ አስተያየቶቻቸውን እንዲሰጡ የተጋበዙት ሦስት እንግዶችም በመጽሐፉ ይዘት ላይ የየራሳቸውን አስተያየት ሰጥተው ነበረ። በመጀመሪያ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች የትምህርት ክፍል ነባር ከሚባሉት መምህራን አንዱ ፕሮፌሰር ካሳሁን ብርሃኑ ናቸው። ፕሮፌሰሩ የቀረበውን መጽሐፍ ይዘቱን አመስግነው በተለይ የኢትዮጵያ አገራዊ ታሪክ በማስረጃ ሰነዶች አጠናክረው ማቅረባቸው ጸሐፊው ትልቅ አስተዋጽኦ እንዳበረከቱ ጠቅሰዋል። የሀገሪቱን የፖለቲካ አካሄድ በመቀየስ ረገድ በተለይ የቀድሞው የተማሪዎች እንቅስቃሴ ያሳደረውን ተጽዕኖ ደራሲው ባቀረቡት መልክ አሉታዊ ነው በሚለው ግን ያላቸውን ልዩነት በዝርዝር አቅርበዋል። ይህ ከአርባ ዓመታት በፊት የነበረው የሊቃኑ የፖለቲካ አካሄድም ብዙ ጉድለት እንዳለው በሰፊው አስረድተዋል። የፕሮፌሰር ካሳሁን ብርሃኑ የድምፅ ቅጂ ጥራት ስለጎደለው ማሰማት ባለመቻላችን ይቅርታ እንጠይቃለን። በመጽሐፉ ላይ ትችት ከሰጡት መካከል ሌላው ደግሞ የትግራይ ዴሞክራሲያዊ ትብብር ፓርቲ መሪ ዶክተር አረጋዊ በርሄ አንዱ ናቸው። ዶክተር አረጋዊ የአቶ አማሃ መጽሐፍ ስለ ኢትዮጵያዊነት የሰጠውን ትንታኔ ያመሰግናሉ። ኢትዮጵያዊነት ማለት የክልሎች ክምችት ሳይሆን ከዛ በላይ ያለፈ ትስስር ያለው ሀገራዊ አንድነትን የሚያንጸባርቅ አሃድ መሆኑ ያመላክታል። በብዙ ጥቅሶችን ደግፎ ይህንን ያስተጋባል። እኔም በዚህ እስማማለሁ። ኢትዮጵያዊነት ወደነ ሆሞር ኢሊያድ፣ ወደነ ዲዮዶረስም መለስ ብለን ብንመለከት ወደ መጽሐፍ ቅዱስም ገባ ብለን ብንመለከት ስለ ኢትዮጵያ የሚነገሩ ነገሮች እንሰማለን፣ እናያለን። ዶክተር አረጋዊ ይህን ታሪክ በመሳት እና የተዛባ ታሪክ በመፍጠር የተዛባው ፖለቲካ እንዴት እንደጀመረም ፍንጭ ይሰጣሉ። ከምን ተነሳ ይሄ ብለንም ራሳችንን መጠየቅ ያለብን ይመስለኛል። አንዳንድ ሰዎች አይጠይቁም፣ ሊጠይቁም አይፈልጉም። በወቅታዊ ጉዳዮች ላይ ተንተርሰው ያንን የረዥም ዓመት ሐቅን ታሪክን፣ ጉዞን እንዲሁ ዋጋ ሊያሳጡት የሚሞክሩ አሉ። በእርግጥ ስትጨቆን ትናደዳለህ፣ ትቆጫለህ። ታሪክን ማፍረስ ግን ማስተያየት ነው። ስለዚህ ይሄንን ማገናዘብ ጠቃሚ ይመስለኛል። ዶክተር አረጋዊ የበለጠ ትኩረት የሰጡት ስለ ተዛባው ፖለቲካና ስለ ምንጩ ይመስላል። እንዳቀረቡት ሀሳብ ከሆነ ፖለቲካዊ መዛባቱ የሚመነጨው ከመንግስትና ከህዝቡ ግንኙነት መሰረታዊ ውል ወይንም ህገ መንግስት ነው። በዚህም ከቀዳማዊ ኃይለስላሴ ዘመነ መንግስት ጀምሮ እስካሁኑ መንግስት የተፈጠሩትን ህግጋተ መንግስት አስታውሰው እንዴት መታረም እንዳለበትም አስረድተዋል። እነዚህ ሰዎች እንደዚህ ዋልታረገጥ የሆነ ስራዎች ሲሰሩ ስናይ ዝም ስላል ናቸዋል መብዛችን አውቀን አለመንቀሳቀሳችን ተደራጅተን አለመንቀሳቀሳችን ወደፊትም ያለው ህገ መንግስት ብዙ አንቀጾች መለወጥ ያለባቸዋል። ይህ እንኳን በግሌ የማስታወሳቸው አንቀጽ 39 አላምንበትም። አንቀጽ 40 አላምንበትም። አንቀጽ 58 ነው መሰለኝ የስልጣን ክፍፍሉ ይህም አላምንበት። እነዚህ እኔም ያልተካፈልኩበት ጉዳይ ነው። የእኔ ህገ መንግስት ነው ልለው አልችልም። አብዛኞቻቸው እነሱ የምትሉ ይመስለኛል። ነገር ግን ህገ መንግስቱን ለማሻሻልና ለመለወጥ መብታችንን ተጠቅመን ተንቀሳቀስ ወይ የሚለው ጥያቄ ሲነሳ ግን ገሸሽ ነው። ስለዚህ ይሄ መስተካከል ይኖርበታል። በአቶ አማህዳኛው አዲስ መጽሐፍ ላይ ሶስተኛ ሆነው ሀሳብ ያቀረቡት አቶ አንዳርጋቸው ጽጌ ናቸው። በአቶ አንዳርጋቸው ጽጌ አመለካከት አሁን ሀገሪቱ የምትገኝበት የተዛባ ፖለቲካና የተዛባ የታሪክ አጻጻፍ መሰረቱ ከሀገሪቱ የምሁራዊ ባህልና አሰራር ጋር የተያዘ ነው ይላሉ። የተመረጠው ነገር ምንድን ነው? ሲሪያ ጉዳዮች ትቶ አገራዊና ህዝባዊ ጉዳዮች ትቶ ከነዚህ ጋር ግንኙነት የሌላቸውን ነገሮች እየሰራ፣ በእነዚህ ዙሪያዎች ላይ የተወሰነ የሚጽፋቸው መጽሐፍ የጻፈ በዛ ገቢ እየሰበሰበ የሚኖር ምሁር ነው። ዓመት የማንነት ፖለቲካ፣ ዘረኝነት እና ብሔረተኝነት የዚህ ምሁራዊ የሆነ ከዚህ 50 ዓመት በላይ የወሰደ ሂደት ውጤት ነው ብዬ ነው ማስበው። ከተማሪው እንቅስቃሴ የሚጀምሩ ወደ ማንም ፖለቲካ ስመጣ ትንሽ ወደ ኋላ መለስ ይኖርብኛል። ይህ ሂደት የጀመረው ገና ከአብዮቱ በፊት አገሪቱ ሥር ነቀል ለውጥ በማዘጋጀት ላይ የነበረው ምሁር ከሄደበት ኢ ሙራዊ የሆነ አካሄድ የመነጨ ነው። ይህ ትንሽ ግጥ እዚህ ላይ ማንሳት የሚገባው ቅድማየት የነበረው ምሁራዊ ባህል ራሱ በምክንያት በጥናት በምርምር ላይ ከመመስረት ይልቅ በቀን ሆነ አምላክ ቃል ቃል በቃል እየደገሙ በመኮረጅና መገልበጥ መኮረጅና መገልበጥ፣ ቴክኒካል የሆነ ነገር ሎጂክን ሜትሮሎጂን መኮረጅና መገልበጥ ምንም አይደለም። ነገር ግን የአንድን አገር ድሪቶ አምጥቶ ያ ድሪቶ ሊሰራ የማይችልበት ቦታ ላይ እንዲጠልቅ እንዲለበስ አድርጎ መሄድ ማለት ግን ኩረጃ አደለም። ለጥሩ ነገር መኮረጃ የሚሰራውን የማያ ለአንድ ሀገር የሚበጅ ነገር ነው አይደለም ብሎ ሳይመዝን የራያሻን ቴሪ ቅቶ ኢትዮጵያ ላይ መትከል ነው ኩረዣ ይገባል። በመጽሐፉ ላይ ሀሳባቸውን ላካፈሉት ሶስቱ እንግዶች ታዳሚው ጥያቄዎችን አቅርበዋል፣ ሀሳቦችንም ሰንዝረዋል። ለጥያቄዎች መልሶች ተሰጥተዋል። ውይይቱም ክርክሩም እንደሚቀጥል ተስፋ ይደረጋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። እስከ ማጠቃለያው ከአንድ ሙዚቃ ጋር እንተዋችሁ። I don't know. Oh, I don't want to አድማጮች አሁን የማጠቃለያ ዜናውን እናስማለን። የሳውዲ አረቢያ ባለሥልጣናት ሶስት አንጋፋ የንጉሳዊ ቤተሰብ አባላትም በቁጥጥር ስር ዋሉ። ሶስቱ በቁጥጥር ስር የዋሉት የንጉሳዊ ቤተሰብ አባላት የንጉስ ሰልማን ታናሽ ወንድም ልዑል አህመድ ቢን አብዱላ አዚዝ፣ የቀድሞ አልጋ ወራሽ እና የአገር አስተዳደር ሚኒስትር የነበሩት ሞሐመድ ቢን ናይፍ እና ልዑል ዋናፍ ቢን ናይፍ ናቸው። የዜና ዘገባዎች እንደጠቆሙት ሁለቱ በአገር ክህደት ወንጀል ነው የተከሰሱት። አሁን ይሁን እንጂ የሳኡዲ ባለሥልጣናት እስሩን አስመልክቶ እስካሁን ማብራሪያ አልሰጡም። የሶስቱ ንጉሣዊ ቤተሰብ አባላት በቁጥጥር ስር እንዲውሉ ትዕዛዝ ያስተላለፉት የንጉሥ ሳልማን ልጅ አልጋወራሽ ልዑል መሐመድ ቢን ሳልማን መሆናቸውን የዜና ምንጮች አመልክተዋል። ልዑሉ በቱርኩ የሳዑዲ ኤምባሲ የጋዜጠኛው ጀማል ካሾግጂ ግድያ እጃቸው እንዳለበት በስፋት ይታመናል። በተጨማሪም እንደ አውሮፓውያን ዘመን አቆጣጠር በ2017 በርካታ የንጉሳዊ ቤተሰብ አባላት የታዋቂ የንግድ ሰዎችና ሚኒስትሮችን በቁጥጥር ስር አውለው በሪያዱ የሪትስ ካርልተን ሆቴል ውስጥ እንዲቆዩ ማድረጋቸውም ይታወሳል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝን ለመቆጣጠር በያዙ ዘመቻና በሀያ ሀያው ፕሬዚዳንታዊ ዘመቻቸው የምረጡኝ ዘመቻ ጅማሬ በዋይት ሀውስ የሰራተኞች ለውጥ አዲስ የጽህፈት ቤታቸውን ኃላፊ የሚሆኑትን ሰው ሾሙ። በዓለም ዙሪያ የተዛመተው የኮሮና ቫይረስ ወረርሽኝ መነሻ ምንጭ የሆነችው ቻይና ከትላንት አርባ አንስቶ ለወረርሽኙ አዲስ የተጋለጡ ሰዎች ቁጥር ዘጠና ዘጠና ዘጠኝ ብቻ ሲሆን በህመሙም ሳቢያ ህይወታቸው ያለፉት ሰዎች ቁጥር ወደ ሀያ አምስት መቀነሱን ይፋ አድርጋለች በቻይናው የውሃን ከተማ ባለፈው ታህሳስ ወር የተቀሰቀሰው ወረርሽኝ በአገር ውስጥ ከዚህ ቀደም ያሳየው የጥርፊያ መዛመት እየቀነሰ መምጣቱ ተዘግቧል። የዓለም ጤና ድርጅት እንዳመለክተው እየተገባደደ ባለው ሳምንት ከቻይና ውጪ በተለያዩ አገሮች የተዘገበው የወረርሽኙ መዛመት በቻይና ከታየው 17 እጅ እጥፍ መሆኑን ተመልክተዋል በቅርቡ ከዩናይትድ ስቴትስ ጋር የተደረሰው የሰላም ስምምነት እስላማዊ መንግስት የመመስረት ሃይማኖታዊ ኃላፊነት የተጣለበት ያለውን የታሊባን መንፈሳዊ መሪ ከአፍጋኒስታን ሕጋዊ መሪነት አይለውጠውም ሲል ቡድኑ ተናገረ። አወዛጋቢ መምልጫ ከሳምንታት በፊት ኳታር ላይ በዩናይት ስቴትስና በታሊባን መካከል የተደረሰውን አጠያያቂነት እየጨመረ የመጣው ስምምነት ዘለቄታ አደጋ ላይ ጥሎታል። አድማጮች ለሰዓቱ ዜና መድበው ጊዜ አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታቸዋለን። ፕሮዲውሰሩ ንጉሡ ታምሬ ነው ያስተናገድኳችሁ። ሰሎሞን አባተ ነኝ። ሰላም سيقوم <applause> زيكا بدمس أمريكا أبكر أدم سنبت زدكم ببرنامجه يو كثام عناط عاديمكم لهم.